የውባትንኝ ደምን በመምጠጥ በሽታዎችን ከአንዱ ወደ አንዱ በማስተላለፍ ይታወቃሉ። ከቤት እንስሳት ከብቶችን ጨምሮ የፍየሎችና የበጎች ደምን ይመጣሉ። ዶሮን ግን የውባትንኝ አይነካም። በአዲሱ ጥናት መሰረት በተፈጥሮ ጠረና ምክንያት። በቅርቡ የስዊድንና የኢትዮጵያ የጤና ተመራማሪዎች ከአዲስ አበባ ዩኒቨርሲቲ ጋር በመሆን የውባትንኝ ላይ ጥናትን አድርገው ነበር በኢትዮጵያ በከፍተኛ የመራባት ቁጥሩ የሚታወቀው አናፌለስ አራቢነሰስ የተባለውን የወባ ትንኝ በመከላከል ዙሪያ በምስራቅ ወለጋ አስራ አንድ የመኖሪያ ቤቶችን መሰረት በማድረግ ነበር ጥናቱ የተጀመረው። ለጥናቱ አናፌለስ አራቢነሰስ የወባ ትንኞችን በመረብ ሰብስቦ በመኖሪያ ቤትና በከብት ማደሪያ ውስጥ በማስቀመጥ ትንኞቹ ከብትን ይሁን ሰውን በበለጠ እንደሚያጠቁ ለማወቅ ጥናት አድርገዋል። ተመራማሪዎቹ ከዶሮ በስተቀር ሁሉም በወባ ትንኞቹ መነከሳቸውን አረጋግጠዋል። ፕሮፌሰር ኤግነል በስዊድን ዩኒቨርሲቲ የእርሻ ሳይንስ ጥናትና ምርምር የመከላከያ መድኃኒት መምህር ናቸው። በበሽታ አስተላላፊ ትንኞች መከላከል ዙሪያ ላይ ጥናትንም ያካሄዳሉ። የወባ ትንኞቹን በማጥመጃውን ፊት ከዶሮዎቹ አጠገብ አስቀምጠን ነበር። እናም ዶሮዎቹ በትንኞቹ የመነደፍ እድላቸው ዘጠና አምስት በመቶ የቀነሰ ሆኖ አግኝተነዋል። ይህ የሚያሳየው የዶሮ ጠረን የወባ ትንኞቹን ምን ያህል እንደሚከላከል ነው። ጥናቱ የወባ ትንኝ በብዛት የሚገኝበት ቦታ ነዋሪዎችን በፈቃደኝነት ያሳተፈም ነበር። ስለ ጥናቱ ሂደት ፕሮፌሰር ኤግኔልስ ሲገልጾ people actually keep their livestock indoors. Not off <laughs> ዶሮዎች ደግሞ በአብዛኛው በደጅ ነው የሚውሉት። ስለዚህ ዶሮንም ከእንስሳቱ ጋር እንዲውሉ በማድረግ ይህ የተፈጥሮ መከላከያ ምን ያህል እንደሚሰራ ለማወቅ እንፈልጋለን። ፕሮፌሰር ኤግኔል እንዳሉት የዶሮዎቹን የተፈጥሮ ጠረንና የወባ መከላከያ ወንፊት አጎበርን በአንድ ላይ መጠቀም በትንኙ ከመነከስ የበለጠ ለመከላከል ያስችላል።